በቃ በእናትህ እናት የለም እህት የለም። በቃ እሷንም ተዋት እኔንም ተወኝ። በቃ እንደ አትምታት ሁሉ ነገር ይሻላል። ሳቅሽ፣ ቁጣሽ፣ ኩርፊያሽ አንቺ ሚስቴ ብትሆኝ አንድ ነገር ልንገር። አንተ ማንም አይደለም የሰፈር ዱርዬ ወጠጤ ባለስልጣኖኜ። አንቺን ሳላይ ከማድር ወጠጤ ሆኜ ሁልጊዜ እያየሁሽ ይሻለኛል። ኡፍ ምን ዐይነቱን ደደብ ነው የጣለብኝ ፈጣሪ ሆይ ገንዘብ ረስቼ Aç seni dayan Ya ne አንጂ ነስቲ ታሪ መታሽ? ኧረ አልመታኝም። ወንድ ከሆነ አይመታሽም ነበር። ደሞ ያልሽው ምንድን ነው? እሱ ነው ይገዛልኝ። ላንቺ ማን ሊገዝ ማን ስለሆነ ነው የሚገዛልሽ? አሉ